የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 19 2015 ዓ ም ዝግጅታችን ጀመረ። ባለፉት አንድ ሁለት ወር ገደማ ከአስር በላይ ሙከራዎች ተደርገዋል። ያስቸገረው ነገር አንድ የተሰባሰበ ፎርስ ባለመሆኑ የምንነጋገርባቸው ኃይሎች የተለያየ ሀሳብ እና አቋም ይዘው ስለሚመጡ ነው። የሆነ ሆኖ በእኛ በኩል የኦሮሚያ መንግስት ያቀረበው የሰላም ጥሪ የሚባለው የኦሮሚያ መንግስት ያቀረበው ሳይሆን እንደ ፓርቲ ተወያይተን ወስነን በምክትል ፕሬዚዳንት የሚመራ ኮሚቴ አቋቁመን የዛን ተቀጥያ ነው የኦሮሚያ መንግስት የገለጸው ወይም ያብራራ የሰማችሁት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ ቀርበው ከእንደራሴዎች ለተነሳላቸው ጥያቄ መልስ በሰጡበት ወቅት ከተናገሩት የተቀነጨበውን ነው። የኦሮሞ ነጻነት ሰራዊት ቃል አቀባይ በበኩላቸው ወደኛ የመጣ የሰላም ድርድር ጥያቄ የለም ሲሉ ምላሽ ሰጥተዋል። ይህንንና በአጠቃላይ ዛሬ በፓርላማ የነበረውን አጠቃላይ ሂደት ያካተተ ዘገባ በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ። እንደምናመሻቸው የተ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳ አሸናፊ ና ግርማ ደገፋ እንዲሁም የዌብ ና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በ ፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን በቅድሚያ ወደ ሰአቱ ዋና ዋና የዓለም ዜና እናልፋለን። ጤና ይስጥልኝ እንደምናመሻቸው አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታየ ነኝ። የኢትዮጵያ መንግስት በአሸባሪነት ከፈረጀውና ሸኔ ብሎ ከሚጠራው ታጣቂ ቡድን ጋር ለሰላም የሚያደራድረውን በብልጽግና ፓርቲ ምክትል ፕሬዚደንት የሚመራ ኮሚቴ አቋቁሞ እየሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ዓለም አቀፍ ቃል አቀባይ ኦዳ ተርቢ በበኩላቸው ከቨርጂኒያ ለቪኦኤ በሰጡት ቃል የጠቅላይ ሚኒስትሩን ቃል አጣጥለው ወደ እነርሱ የመጣ የሰላም ድርድር ጥያቄ እንደሌለ ገልጸዋል። የኢትዮጵያ መንግስት ባለስልጣናት ግን የታጣቂዎቹን አመራሮች በተናጠል ሲያነጋግሩ መቆየታቸውን ጠቁመዋል። ጠቅላይ ሚኒስትር አብይ ዛሬ ከህዝብ ተወካዮች ምክር ቤት እንደራሲዎች ለተነሳላቸው ጥያቄ ማብራሪያ በሰጡበት ወቅት መንግስት ከታጣቂው ቡድን ጋር ለመነጋገር ውሳኔ አሳልፎ ባለፉት ሁለት ወራት ገደማ ከአስር በላይ ሙከራ አድርገዋል ብለዋል። ይሁን እንጂ ቡድኑ በአንድ ጥላ ስር የተደራጀ ባለመሆኑ እስካሁን ውጤት እንዳልተገኘ ተናግረዋል። በሌላ በኩል ፓርላማው ህወሀት ከሽብርተኝነት ዝርዝር ውስጥ እንዲነሳ በመወሰኑ ምስጋና ያቀረቡት ጠቅላይ ሚኒስትሩ ከዚህ ጋር በተያያዘ ከምክር ቤቱ አባላት የሚነሱ ስጋቶች በቀጣይ በውይይት እንደሚፈቱ አመላክተዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርባል። የዩናይትድ ስቴትስ ምክትል ፕሬዚደንት ካመላ ሀሪስ በአፍሪካና በዩናይትድ ስቴትስ መካከል አዲስ የአጋርነት ዘመን እንደሚኖር ቃል ገቡ። ምክትል ፕሬዚደንቷ ይህንን ቃል የገቡት ጋና ዋና ከተማ አክራ ውስጥ ስምንት ሺህ ለሚሆኑ ወጣት ጋናውያን ባሰሙት ንግግራቸው ነው። ካማላ ሀሪስ በዚህ ንግግራቸው ዩናይትድ ስቴትስ የሴቶችን የተሳትፎ ብቃት በማሳደግ የዲጂታል ኢኮኖሚን እና ዲሞክራሲን በማጎልበት ድጋፏን እንደምትሰጥ አስታውቀዋል። ዩናይትድ ስቴትስ ለምዕራብ አፍሪካ የ139 ሚሊዮን ዶላር ድጋፍ እንደምትሰጥ ያመለከቱት ሃሪስ አብዛኛው እርዳታ በሳህል ክልል ግጭቶችን ለመከላከል የሚውል መሆኑን አስረድተዋል። እንደ አውሮፓውያን አቆጣጠር በ1957 ነጻነቷን ከእንግሊዝ የተቀዳጀችው ጋና የባህር ዳርቻ ላይ በቆመው የጥቁር ኮከብ ደጃፍ ሀውልት ስር ብላክ ስታር ጌት ስር ሆነው ንግግር ሲያደርጉ ካመላ ሃሪስ የመጀመሪያዋ የዩናይትድ ስቴትስ ጥቁር ምክትል ፕሬዚደንት መሆናቸው ነው። ምክትል ፕሬዚደንት ሃሪስ የጋና ጉብኝታቸውን አጠናቀው ነገ ወደ ታንዛኒያ ከዚያ በኋላ ደግሞ ወደ ዛምቢያ ይጓዛሉ። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርባል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ግዙፍ የተቃውሞ ሰልፎችና የስራ ማቆም አድማዎች ያስከተለውን የፍትህ ስርዓት ማሻሻያ እቅዳቸው እንዲዘገይ ወሰኑ። ጠቅላይ ሚኒስትሩ ትናንት ሰኞ በሰጡት ቃል አወዛጋቢው ሕግ ተጨባጭ ውይይት እንዲደረግበት ጊዜ ለመስጠት ሲባል ምክር ቤቱ በመጪው በጋ እስከሚሰበሰብ በይደር እንዲቆይ ትዕዛዝ ሰጥቻለሁ ብለዋል። እርስ በርስ ጦርነት ለመከላከል የሚያስችል ሲሉ በገለጹት ውሳኔያቸው እንደ አውሮፓውያን አቆጣጠር በመጪው ሚያዚያ 30 ቀን በሚከፈተው የክነሴቱ ወይም የምክር ቤቱ ስብሰባ በስፋት ስምምነት ላይ ይደረሳል ብለው ቃል ገብተዋል። ጠቅላይ ሚኒስትሩ ትናንት ሰኞ ውሳኔያቸውን ከማስታወቃቸው አስቀድሞ የሀገሪቱ ሰራተኞች አገር አቀፍ የስራ ማቆም አድ ግርማ መጥተዋል። በብዙ አስር ሺዎች የተቆጠሩ ሰዎች ፓርላማው ፊት ለፊት የተቃውሞ ሰልፍ አካሂደዋል። እሁድ ጠቅላይ ሚኒስትሩ የፍትህ ስርዓት ለውጥ እቅዳቸውን በመንቀፍ የተናገሩትን የመከላከያ ሚኒስትሩን ዮአብ ጋላንትን ማባረራቸው የተቃውሞ ሰልፍ አስነስቷል። የሩሲያን የኒውክሌር መሳሪያዎች ተቀብዬ እንዳስተናግድ ያደረገኝ ዩናይትድ ስቴትስ፣ ብሪታንያ፣ ኔቶና የአውሮፓ ህብረት ያሳደሩብኝ የፖለቲካና የኢኮኖሚ ተጽዕኖ ነው ስትል ቤላሩስ ተናገረች። ሩሲያ ታክቲካዊ የኒውክሌር መሳሪያዎችን ቤላሩስ ውስጥ ለማከማቸት ያላት እቅድ አለም አቀፍ የመሳሪያ ቁጥጥር ስምምነቶችን አይጥስም ያለችው ቤላሩስ መንግስቷ በመሳሪያዎቹ ላይ ምንም አይነት ቁጥጥር እንደማይኖረው አስታውቃለች። ፕሬዚደንት ቭላዲሚር ፑቲን ምዕራባውያን ለዩክሬን ኃይሎች የሚሰጡትን ድጋፍ እያጠናከሩ በመሆኑ ኒውክሌር መሳሪያዎቻችንን ቤላሩስ ላይ ማጥመዳችን ተገቢ ነው ሲሉ ቅዳሜ ዕለት ነው የተናገሩት። ይህ በእንዲህ እንዳለ የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ሀገራቸው ዘላቂ ሰላሟን የምታገኝበትን መንገድ በሚመለከት ዛሬ በዩናይትድ ስቴትስ አዘጋጅነት በተጠራ ስብሰባ ላይ ንግግር ያደርጋሉ። በሌላ በኩል የዩናይትድ ስቴትስ የዓለም አቀፍ ወንጀሎችና ፍትህ ጉዳዮች አምባሳደር ቤት ቫን ሻክ ዩናይትድ ስቴትስ በዩክሬን ወረራ የተፈጸሙ ወንጀሎችን የሚዳኝ ራሱን የቻለ ችሎት እንዲቋቋም የምትደግፍ መሆኗን አስታውቀዋል። በሌላ በኩል ሩሲያ በዩክሬን ላይ የፈጸመችው ወረራ ያስከተለው ዓለም አቀፍ ቁጣ ምዕራባውያን በዓለም ዙሪያ ስለሚደርሱ የሰብአዊ መብት ረገጣዎች ያላቸውን አድሏዊነት አጋልጧል ሲል አምነስቲ ኢንተርናሽናል ተናገረ። አምነስቲ እንደ አውሮፓውያን አቆጣጠር ያለፈውን የ2022 ዓ.ም የዓለም የሰብአዊ መብት ሬኮርዶችን በሚመለከት ዛሬ ማክሰኞ ባወጣው ሪፖርቱ ምዕራባውያን የሳውዲ አረቢያን የሰብአዊ መብት ሬኮርድ፣ ግብፅ ውስጥ የሚካሄደውን አፈናና እስራኤል ፍልስጤማውያን ላይ የምትፈጽማቸውን አድራጎቶች በሚመለከት ዝም ማለትን መርጠዋል ብለዋል። የሰሜን ኮሪያ መሪ ኪም ጆንግ ኡን ሀገራቸው ለጦር መሳሪያ ማምረቻ የሚውል የኒውክሌየር ቁስ በብዛት እንድታመርት የሚፈልጉ መሆናቸውን ተናገሩ። ፒዮንግያንግ በተከታታይ የጦር መሳሪያ ሙከራዎችን እያካሄደች ስትሆን ኪም ትናንት ከሀገራቸው የኒውክሌር መሳሪያ ተቋም ሳይንቲስቶች ጋር ስብሰባ ማድረጋቸውን የመንግስቱ የዜና አገልግሎት አስታውቋል። ኪም የሀገራቸውን የመሳሪያ ክምችት በከፍተኛ ደረጃ ለማሳደግ ሳይንቲስቶቹ የኒውክሌር መሳሪያ ለማምረት የሚያስፈልጉ ቁሶችን በብዛት እንዲያመርቱ ማሳሰባቸውን ዘገባው አስታውቋል። የደቡብ ኮሪያ ፕሬዚደንት ዩን ሶንግ ዮል ፒዮንግያንግ የኒውክሌር መሳሪያ መርሃ ግብሯን የማታቆም ከሆነ ምንም አይነት የገንዘብ እርዳታ አንሰጣትም ሲሉ መዛታቸውን የሀገራቸው የዜና አገልግሎት አስታውቋል። በመጨረሻም በደቡባዊ ዩናይትድ ስቴትስ ቴኔሲ ክፍለ ግዛት ናሽቪል ከተማ በሚገኝ ክርስቲያናዊ የአንደኛ ደረጃ ትምህርት ቤት ውስጥ ተኩስ የከፈተች አጥቂ ሶስት ተማሪዎችን እና ሶስት አዋቂዎችን ገድላለች። አጥቂዋን ፖሊስ በጥይት ገድሏታል። ትናንት ሰኞ ግድያውን የፈጸመችው ቀድሞ የትምህርት ቤቱ ተማሪ የነበረች ኦድሪ ሄል የተባለች የ28 ዓመት ወጣት መሆኗን የናሽቪል ከተማ ፖሊስ ያስታወቀ ሲሆን አጥቂዋ የትምህርት ቤቱን ሕንፃ ካርታ በየት በኩል እንደምትገባም ጨምሮ እቅዷን በዝርዝር አዘጋጅታ እንደነበረ ነው ፖሊስ ያመለከተው። አጥቂዋ ጥቃቱን ልትፈጽም ለምን እንደፈለገች በጽሁፍ ያስቀመጠችው መግለጫዋ መገኘቱን የጠቀሰው ፖሊስ ምርመራ እያካሄደ መሆኑን አስታውቋል። አጥቂዋ ቢያንስ ሁለት አውቶማቲክ ጠመንጃዎችና አንድ ሽጉጥ ታጥቃ ወደ ትምህርት ቤቱ ሄዳ ጥቃቱን እንዳደረሰች ነው ፖሊስ ያስታወቀው። ጥቃቱን እጅግ አሳዛኝ ሲሉ የገለጹት ፕሬዚደንት ጆ ባይደን የዩናይትድ ስቴትስ ምክር ቤት እንዲህ ባሉ መሳሪያዎች የሚደርሱ ጥቃቶችን የሚያስቆም ሕግ እንዲደነግግ ተማጽኗቸውን አቅርበዋል። አጥቂዋ ሁለት ኤኬ አርባ ሰባት ጠመንጃዎችና አንድ ሽጉጥ ታጥቃ ነበር መባሉን የጠቀሱት ፕሬዝደንቱ የእርሳቸውን የአውቶማቲክ መሳሪያ እገዳ ረቂቅ ህግ ምክር ቤቱ እንዲያጸድቀው ጠይቀዋል። ቀዳማዊት እመቤት ቤት ጂል ባይደን በበኩላቸው ትናንት ዋሽንግተን ውስጥ በተደረገ የከተሞች ሊግ ጉባኤ ላይ ባሰሙት ንግግር ልጆቻችን የተሻለ ጥበቃ ሊደረግላቸው ይገባል ብለዋል። እንደ አውሮፓውያን አቆጣጠር ባለፈው 2022 ዓ ም ቴክሳስ ዩቫልዴ ከተማ በሚገኝ አንድ ትምህርት ቤት ላይ ታጣቂ ተኩስ ከፍቶ 21 ሰዎችን እንደገደለ የሚታወስ ነው። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ቆንጂታየን፣ ለአለም ዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ወስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ መጋቢት 19 2015 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። ታሊያሁን ተማሪዎች አርባ ከ60 የሚደርሱ በመጀመሪያ ዲግሪ ፈቃድ ከተሰጠ በሺህ የሚቆጠሩ ተማሪዎችን አስመርቀው የሚመጡ የግዜ ከፍተኛ ትምህርት ተቋማት በሕገ ወጥ መንገድ ማለት ነው። የሰማችሁት በፌዴራል የትምህርትና ስልጠና ባለስልጣን የህዝብ ግንኙነትና የኮሚኒኬሽን ስራ አስፈጻሚ የሆኑትን ወይዘሪት ማርታ አድማሱን ነው። ለአዲስ የግል ከፍተኛ ትምህርት ተቋማት ፈቃድ መስጠት መቆሙን አስመልክቶ አነጋግረናቸዋል። በሁለተኛው አጋማሽ ይመለሳሉ። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። ወደ ቀዳሚው አብይ ርዕስ ዘገባችን እንለፍ። የኢትዮጵያ መንግስት በአሸባሪነት ከፈረጀውና ሸኔ ብሎ ከሚጠራው ታጣቂ ቡድን ጋር ለሰላም ለመደራደር በብልጽግና ፓርቲ ምክትል ፕሬዚዳንት የሚመራ ኮሚቴ አቋቁሞ እየሰራ መሆኑን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ዓለም አቀፍ ቃል አቀባይ ኦዳ ተርቢ ከዩናይትድ ስቴትስ ቨርጂኒያ ግዛት ለአሜሪካ ድምጽ በሰጡት ቃል የጠቅላይ ሚኒስትሩን ቃል አጣጥለው ወደ እነርሱ የመጣ የሰላም ድርድር ጥያቄ እንደሌለ ገልጸዋል። የኢትዮጵያ መንግስት ባለስልጣናት ግን የታጣቂዎቹን አመራሮች በተናጥል ሲያናግሩ መቆየታቸውን ጠቁመዋል። ጠቅላይ ሚኒስትር አብይ ዛሬ ከህዝብ ተወካዮች ምክር ቤት እንደራሴዎች ለተነሳላቸው ጥያቄዎች ማብራሪያ በሰጡበት ወቅት መንግስት ከታጣቂ ቡድኑ ጋር ለመነጋገር ውሳኔ አሳልፎ ባለፉት ሁለት ወራት ገደማ ከአስር በላይ ሙከራ አድርጓል ብለዋል። ይሁን እንጂ ቡድኑ በአንድ ጥላ ስር የተ ደራጀ ባለመሆኑ እስካሁን ውጤት እንዳልተገኘ ተናግረዋል። በሌላ በኩል ፓርላማው ህወሀት ከሽብርተኝነት ዝርዝር እንዲነሳ በመወሰኑ ምስጋና ያቀረቡት ጠቅላይ ሚኒስትሩ ከዚህ ጋር በተያያዘ ከምክር ቤቱ የሚነሱ ስጋቶች በቀጣይ በውይይት እንደሚፈቱ አመላክተዋል። በኢትዮጵያ ያለው የሰላም መደፍረስ መቀጠሉንና ዜጎች በነጻነት መንቀሳቀስ አለመቻላቸውን በመጥቀስ ጠቅላይ ሚኒስትሩን ስልጣኑን በመልቀቅና ተጠያቂ በመሆን የመፍትሄው አካል ለመሆን አላሰቡም ወይ በሚል ለተነሳላቸው ጥያቄም ምላሽ ሰጥተዋል። ኬኔዲ አባተ ዝርዝር አለው። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ ላይ ተገኝተው ማብራሪያ ለሰጡት ለኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከቀረቡላቸው ጥያቄዎች አንዱ መንግስት በሽብርተኝነት ከፈረጀውና ኦነግ ሸኔ ብሎ ከሚጠራው ራሱን የኦሮሞ ነጻነት ሰራዊት ከሚለው ታጣቂ ቡድን ጋር በመነጋገር ሰላም ለማውረድ ምን ጥረት እየተደረገ ይገኛል የሚል ነበር። ጠቅላይ ሚኒስትሩም በዚህ ላይ ማብራሪያ ሰጥተዋል። የኦሮሚያ ክልላዊ መንግስት ባደረገው ጥሪ መሰረት የኦነግ ሸኔ አመራር ጥሪውን በመቀበል አውንታዊ ምላሽ ቢኖርም በሁለቱ በኩል ትርጉም ያለው የሰላም ሂደት አልተደረገም ወይንም ሲደረግ አልተስተዋልም ባለፉት ሶስት ዓመታት። ይህም ከፍተኛ የሰላም ጦት ነፍስ የሆነው ችግር ለመፍታት እና ተጨባጭ ሰላም ለመምጣት የፌዴራል መንግስቱ ምን አይነት ስትራቴጂ እየተከተለ ይገኛል? ሸኔን በሚመለከት ይህ ግጭት በሰላም እንዲፈታ መንግስት ከፍተኛ ፍላጎት አለው ከፍተኛ ፍላጎት አለው ብቻ ሳይሆን በባለፈው ስራ አስፈጻሚ ተወያይቶ ስራ አስፈጻሚ አይደለም፣ ማዕከላዊ ኮሚቴ ተወያይቶ በምክትል በፓርቲያችን ምክትል ፕሬዝዳንት የሚመራ ኮሚቴ አቋቁሟል። የሰላም ድርድሩን የሚመራ ከቤኒሻንጉል ጋር የተሻለ ውጤት ተገኝቷል። ከጋምቤላ ጋር የተሻለ ውጤት ተገኝቷል። ከቅማንት ጋር እንዲሁ የተሻለ ውጤት ተገኝቷል። የሚቀሩ ጉዳዮች ቢኖሩም ሸሪም በሚመለከት ባለፉት አንድ ሁለት ወር ገደማ ከአስር በላይ ሙከራዎች ተደርገዋል። ያስቸገረው ነገር አንድ የተሰባሰበ ፎርስ ባለመሆኑ የምነጋገርባቸው ኃይሎች የተቀያየ የተለያየ ሐሳብ እና አቋም ይዘው ስለሚመጡ ነው። የሆነ ሆኖ በእኛ በኩል የኦሮሚያ መንግስት ያቀረበው የሰላም ጥሪ የሚባለው የኦሮሚያ መንግስት ያቀረበው ሳይሆን እንደ ፓርቲ ተወያይተን ወስነን በምክትል ፕሬዝዳንት የሚመራ ኮሚቴ አቋቁመን የዛን ተቀጥያ ነው የኦሮሚያ መንግስት የገለጸው ወይ ያብራው። እና ሰላሙ የሚጠላው ሰው ይኖራል ብዬ አላስብም ኢትዮጵያዊና ጤነኛ ሰው ከሆነ። ምክንያቱም ብዙ ሰው እየተጎዳ የተፈናቀለ ስለሆነ ሰላሙ ሁሉም ይፈልገዋል የሚል ተስፋ አድርጋለሁ። በእኛ በኩል ግን ጉዳዩ በሰላም እንዲፈታ አበክረን እንሰራለን። የኢትዮጵያ መንግስት በአሸባሪነት ፈርጆ ሸኔ ብሎ የሚጠራቸውና ራሳቸውን ደግሞ የኦሮሞ ነጻነት ሰራዊት ብለው የሚጠሩት በኦሮሚያ ክልል የሚንቀሳቀሱ ታጣቂ ቡድኖች ምንም እንኳን የሚቀርቡባቸውን ክሶች በተደጋጋሚ ቢያጣጥሉም በክልሉ በተለይ በአማራ ክልል ተወላጆች ላይ ግድያን ይፈጽማሉ በሚል ይወነጀላሉ። የአሜሪካ ድምጽ በተደጋጋሚ ያነጋገራቸው የተጎጂ ቤተሰቦች ታጣቂ ቡድኑን ተጠያቂ ያደርጉታል። ዛሬ በወጣው የአምነስቲ ናሽናል ዓለም አቀፍ ሪፖርት ላይም በኦሮሚያ ክልል ቶሌ በተባለ ቦታ ላይ ብቻ ለአምስት ሰዓት በተደረገ ጭፍጨፋ ሴቶችና ህጻናት የሚበዙበት አራት መቶ የአማራ ተወላጆች መገደላቸው ይፋ ተደርጓል። ጠቅላይ ሚኒስትር አብይ ከቡድኑ ጋር ሰላማዊ ድርድር ለማድረግ መንግስታቸው ጥረት በማድረግ ላይ መሆኑን ከገለጹ በኋላ ራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠሩት ታጣቂ ቡድኖች ዓለም አቀፍ ቃል አቀባይ መሆናቸውን የሚገልጹት ኦዳ ተርቤ ለቪኦኤ ዘጋቢ ጸሀይ ዳምጠው በሰጡት ቃል ጠቅላይ ሚኒስትሩ በፓርላማ እንደተናገሩት አይደለም የሰላም ድርድር ብሎ እኛ ጋር የመጣ አካል የለም ብለዋል። በዚህ ሁለት ወር ውስጥ የታጣቂዎችን አመራሮች በተናጥል የማነጋገር አካሄድ ነበር። እሱ ደግሞ በጥርጣሬ የምንመለከተው እንጂ የምንቀበለው አይደለም ሲሉም አክለዋል። መንግስት ኦነግ ሸኔ ከሚለው ታጣቂ ቡድን ጋር በተመሳሳይ ጊዜ በሽብርተኝነት ተፈርጆ የነበረው ህወሓት ከሽብርተኝነት እንዲሰረዝ የተወካዮች ምክር ቤት ባለፈው ሳምንት መወሰኑ ይታወቃል። ይህ ውሳኔ ጊዜውን የጠበቀ አይደለም በማለት የምክር ቤት አባላትና የተለያዩ ተቃዋሚ የፖለቲካ ፓርቲዎች ተቃውሞ ማሰማታቸውም የሚታወስ ነው። በዚህ ጉዳይ ላይ ዛሬ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ ህወሀት ከሽብርተኝነት እንዲሰረዝ ፓርላማው ውሳኔ በማሳለፉ ምስጋና በማቅረብ ነው ማብራሪያቸውን የጀመሩት። ትግራይን በሚመለከት በቅርቡ የአሸባሪነት አዋጅ እንዲነሳ አድርጋችኋል። ለዚያ ከፍተኛ ምስጋና አቀርብላችኋለሁ። በነበረው ውይይት ጥያቄ ያነሱ ሰዎች እና ይሄ ጉዳይ እንዲመረመር የፈለጉ ሰዎች ነበሩ። የእነሱ ሀሳብ መከበር አለበት። እነሱ እንደሰጉት ጉዳዩ የማያሰጋ ሆኖ አይደለም። መፈተሽ ያለበት ጉዳይ ስላልሆነ አይደለም። ሰላሙ ይበልጥ ይጠቅመናል ብለን ይቅር ብለን የምናደርገው እንጂ ሁሉ ነገር መቶ በመቶ ተሟልቷል፣ ችግር የለም በሚል ሀሳብ አይደለም እና ያንን የነበረውን የሀሳብ ልዩነት ሰብሰብ ባርገር እንዴት ነው የትግራይ ሕዝብን ወደ ተቀረው ወንድም ሕዝቦች የምናመጣው? ተጎዳው ተበደልኩ ቢለውንስ በልኩ እንዴት አይተን ማገዝ እንችላለን፣ ከእኛ ይቅር ብለን እንዴት ማቀፍ እንችላለን የሚለውን ጉዳይ የተከበረው ምክር ቤት አበክሮ እንዲሰራ እፈልጋለሁ። ቅድም ኢትዮጵያ እንድትበተን አትስሩ የተባለው ጉዳይ የሚሰራው እዚህ ጉዳይ ነው። ኢትዮጵያ እንድትበተን ካልፈለጋችሁ ትግራይን ጎብኙ እንድትበትን ካልፈለጋችሁ እዛ ያለው ችግር በልኩ ተገንዝበን ለማገዝ ልባች ይሰፋ ይሆን? በሀገሪቱ የሰላም እጦት እየተባባሰ በመሄድ ላይ ነው በማለት ችግሩን ለመቅረፍ ስለሚወሰደው እርምጃም የተጠየቁት ጠቅላይ ሚኒስትሩ ከሰላም አንጻር ባለፉት ጥቂት ወራት በሀገሪቱ መሻሻሎች መኖራቸውንና ዘላቂ ሰላም የማረጋገጥ ስራ ደግሞ በሽግግር ፍትህ ሂደት እንደሚከናወን ገልጸዋል። ችግር ከጊዜ ጊዜ እየተባባሰ መፈናቀል፣ ሞት፣ ስደት እየበረከተ ነው እንጂ እየተሻለ የመጣበት ሁኔታ አይደለም። ክቡር ጠቅላይ ሚኒስተር፣ የህዝባችን ያላገባል መፈናቀልና ሞት የሚቆመው ክልሎችም አንድ ሆኖ ተናበው የሚሰሩት መቼ ነው? የአመራር እጅ የለበትም ብለው ያስባሉ? ሰላም ለሚመለከት እየተጓዝን ያለነው የተሟላ ሰላም ለማምጣት ነው። አንፃራዊ ነው ሰላም፣ አዎንታዊ ሰላም ለማምጣት የሚያስፈልጉ የንግግር፣ የምክክር የመቀራረብ የመተማመን ስራዎች በስፋት ተጀምረዋል። እነዚህ ይጠናከራሉ። በድምሩ ኢትዮጵያ ውስጥ ሰላም ከባለፈው ሻል ያለ ነገር አለ። አበክረን እንሰራበት የሚገባ ነገር አለ። እጅግ የሚያስደሙ ውጤቶች አሉ። የሚያሳዝኑ ጉዳዮች አሉ። በሁለት ህዝቦች መካከል፣ ኃላፊዎች መካከል፣ ግለሰቦች መካከል የማይገቡ ነገሮች አሉ። እነሱን ደግሞ በሽግግር ፍትህ መረጋገጥ አስፈላጊ ነው። የዜጎችን በነጻነት የመንቀሳቀስ ገደብ በተመለከተም ለጠቅላይ ሚኒስትሩ ጥያቄ ተነስቶላቸዋል። ዜጎች ከአንድ አካባቢ ወደ ሌላ አካባቢ በነጻነት የመዛወር ህገ መንግስታዊ መብታቸው አደጋ ላይ ወርቆ ቆይቷል። አዲስ አበባ ክፉ ህልም አይታ ባደረች ቁጥር ቤታችን ብለው በሚመጡ ልጆቿ ላይ በር መዝጋቷ የሚቆመው መቼ ነው? በነጻ መዛወር መብት ነው። ያም ሆኖ ግን አዲስ አበባን የብጥብጥ ማዕከል ማድረግ አለብን አዲስ አበባ ውስጥ ሁከት ካላስነሳን በስተቀር በቀላሉ መንግስትን መነቅነቅና ስልጣን መያዝ አንችልም የሚሉ በሀገር ውስጥና በውጭ ያሉ ኃይሎች በተቀናጀ መንገድ በርካታ ሙከራዎች ሲያካሂዱ ቆይተዋል። ያን ለመከላከል ሰፊ ስራ ሰርተናል፣ ውጤትም አምጥተናል። ነገር ግን ምንም መረጃ ሳይኖረን የሰራናቸው ስራዎች አይደሉም። በስፋት መረጃዎች እናገኛለን። ከዚያም ተነስተን ግጭት ለማስቀበት በሚደረጉ ስራዎች ስጋት እንገታለን። መግባት የማይገባቸው ንጹህ ዜጎች ደግሞ የሚግላሉባቸው አጋጣሚዎችና ሁኔታዎች አሉ። እነሱ መታረም አለባቸው። በኢትዮጵያ አሉ ያሏቸውን ችግሮች በመጥቀስ ስልጣኑን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ የሚል ጥያቄም ከአንድ የምክር ቤት አባል ተነስቶላቸው ምላሽ ሰጥተዋል። አሁን ላይ ባለው ተጨባጭ ሁኔታ የዜጎች ደህንነትና የሀገር ሉዓላዊነት ዋነኛ ስጋት ምንጭ ሆኖ የምናየው እርስዎ የሚመሩት መንግስት ነው። እርስዎ በአፎ ኢትዮጵያ ትፈርስም ቢሉንም በተግባር ግን ኢትዮጵያና ኢትዮጵያዊነት በመንግስቶ እየተናዱ ነው። የበርካታ ሀገራት መሪዎች መሰል ኃላፊነትን በወሩ ያለመወጣት ጉድለት ሲያሳዩ ህዝቡን ቅርታ ጠይቀው ስልጣናቸውን ሲለቁ ይታያል። በሀገራችን የቀድሞ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳሌ ተመሳሳይ ህዝባዊ ተጠይቅ ሲቀርብባቸው ስልጣን መልቀቃቸውን እናስታውሳለን። እርስዎም ወደ ስልጣን የመጡ በዚህ እውቀት ምክንያት ነው። እርስዎስ ስልጣንን በመልቀቅ የመፍትሄዋ ካለ መሆን አላሰቡም ወይ? ስልጣን ብትለቅ የተባለው በጣም ጥሩ ጥያቄ ነው። ግን ጥሩ የሚሆነው ስልጣን ብንለቅ ነበረ። ምክንያቱም ስልጣን መንግስት ማለት አስፈጻሚ ማለት አይደለም። ህገ አውጪ መንግስት ነው። ህግ ተርጓይ መንግስት ነው። አስፈጻሚ መንግስት ነው። እኛ እዚህ ያለን ሰዎች የመንግስት ባለስልጣኖች ነን። ይልቁኑ የተከበሩ አቶ ክርስቲያን ደግሞ የቋሚ ኮሚቴ ሰብሳቢ ናቸው፣ የአንድ ሚኒስቴር አለቃ ናቸው። እና በጋራ ብንለቅ ቢሆን ሞር። ምክንያቱም ያው እርስዎም እንደሚገነዘቡት የሁሉ ችግር ምንጭ እና ባለቤት ብቻ ልሆን አልችልም። ኃላፊነት ከወሰንም በጋራ ቢሆን ጥሩ ይሆናል ብዬ አስባለሁ። ነገር ግን የስልጣን ባለቤት ህዝብ ነው። ሶስት ዓመት ይቀራል ምርጫ። በውጭም አሉ ብዙ የኦሮሞ መንግስት የኦሮሞ መንግስት እያሉ የሚዘፍኑ ዘፋኞች አሉ። እነሱን ጨምሮ ሰብሰብ ብሎ ሀሳብ አጠናክሮ ለኢትዮጵያ ህዝብ ማቅረብ ነው። እኛ ለኢትዮጵያ ህዝብ እንደተባለው የተገባውን ቃል ካልመለስም የኢትዮጵያ ህዝብ በእኛ አስተዳደር ካረካ፣ በምርጫ ከጣለን በተደጋጋሚ እንዳለው በደስታ እናስረክባል። የዋጋ ንረትና ሌሎች በርካታ ጉዳዮችን በተመለከተም ለተነሱላቸው ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ምላሽና ማብራሪያ ሰጥተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። ወደ ትንታኔው መጽሔት እናልፋለን። ዓለም አቀፉ የገንዘብ ተቋም አይኤምኤፍ ባለስልጣናት ለኢትዮጵያ ሊያደርጉት ስላቀዱት ድጋፍ ቴክኒካዊ ስራን ለማከናወን በሀገሪቱ እንደሚገኙ ሮይተርስ የዜና ወኪል የተቋሙን ቃል አቀባይ ጠቅሶ ዘግቧል። ዝርዝሩን እንግድ ወልድ ያቀርበዋል። የገንዘብ ተቋሙ ከኢትዮጵያ መንግስት ባለስልጣናት የኢኮኖሚ ማሻሻያን በተመለከተ የድጋፍ ጥያቄ እንደደረሰው ያስታወቁት ቃል አቀባይ በድርቅ በኮቪድ ወረርሽኝ በሀገር ውስጥ ግጭት እንዲሁም ሩሲያ ዩክሬን ላይ ወረራ መፈጸሟ ባስከተለው ዳፋ ምክንያት አገሪቱ ብዙ ችግሮች አይታለች ብለዋል። አንዱ ፕሮግራም የሚያተኩረው በአገሪቱ ባለሥልጣናት የቀረበውን አገር በቀል የኢኮኖሚ ማሻሻያ ፕሮግራም በመደገፍ የኢኮኖሚ የሰብአዊና የማኅበራዊ ችግሮቿን ለመቅረፍ እንዲሁም ሥራን ለመፍጠርና ድህነትን ለመቀነስ ኢኮኖሚያውን እንድታረጋጋ ማገዝ ነው ሲሉ የተቋሙ ቃል አቀባይ መናገራቸውን ሮይተርስ በዘገባው አመልክቷል። በዚህ ሳምንት እየተካሄደ ያለው ቴክኒካዊ ውይይት በገንዘብ ተቋሙ እና በኢትዮጵያ ባለሥልጣናት መካከል ከዚህ በፊት ሲደረጉ የነበሩ ውይይቶች ቀጣይ መሆኑንና የሰብአዊና የኢኮኖሚ ተግዳሮቶችን በተሻለ ለመቅረፍ ያለመ መሆኑን ቃል አቀባይዋ ጠቁመዋል። ዜናውን በቅድሚያ ያበሰረው ብሉምበርግ የዜና አገልግሎት እንዳለው የገንዘብ ተቋሙ ባለሥልጣናት ለአስር ቀናት ኢትዮጵያ እንደሚቆዩ ይጠበቃል። አይምኤፍ ዘላቂ ሰላምና መረጋጋትን ለማምጣት የተፈረመው የሰላም ስምምነትና ከዛም በኋላ በኢትዮጵያ የታየውን መሻሻል በመልካም እንደሚያይና ተግባራዊነቱም በጥሩ ሁኔታ እየሄደ እንደሆነ እንደሚያምን እንዲሁም የሰብአዊና መሠረታዊ አገልግሎቶች በትግራይ መመለስን በበጎ እንደሚመለከት ሪፖርቱ ጨምሮ ገልጿል። ኢትዮጵያ የጠየቀችው የዕዳ ቅነሳ ፕሮግራም በሰሜን ኢትዮጵያ በተደረገው ጦርነት ምክንያት ተስተጓጉሎ ነበር። የአይምኤፍ ዋና የገንዘብ ምንጭ የሆነችው አሜሪካ በኢትዮጵያ ሰራዊትና ተባባሪ ኃይሎች ሰቆቃዎች ተፈጽመዋል፣ የሚል ነቀፌታ ካሰማች በኋላ ከሀገሪቱ ጋር ያላትን ግንኙነት ለመጠገን እየሰራች መሆኑን ሪፖርቱ ጨምሮ ጠቁሟል። ቀጣይ ተከታዩ ዘገባ ደግሞ ከኢትዮጵያ ወጣ ስንል ለአንድ ሳምንት ጉብኝት ወደ አፍሪካ አህጉር ያቀኑት የዩናይትድ ስቴትስ ምክትል ፕሬዚዳንት ካማላ ሀሪስ በጋና ባደረጉት የመጀመሪያ ቀን ቆይታ የ100 ሚሊየን የአሜሪካን ዶላር እርዳታ ለመስጠት ቃል ገብተዋል። አሜሪካ በአፍሪካ ሀገራት ላይ ያላት ፍላጎት ከቻይና ጋር ከመወዳደር ያለፈ መሆኑንም አጽንዖት ሰጥተው ተናግረዋል። ከምክትል ፕሬዚዳንት ካማላ ሃሪስ ጋር አብራ የተጓዘችው የአሜሪካ ድምጽ ዋኒታ ፓውል ከአክራ ተከተውን ዘገባ ልካለች። ደረጀ ደስታ ያቀርበዋል። ምክትል ፕሬዚደንት ካማላ ሃሪስ ዩናይትድ ስቴትስ ከ139 ሚሊዮን ዶላር በላይ እርዳታ ለአፍሪካ ለመስጠት ቃል መግባቷን ትናንት በሰጡት መግለጫቸው ተናግረዋል። አብዛኛው እርዳታ የሚውለው ጽንፈኞቹ የእስልምና አማጽያን አሻራቸውን እያስፋፉ ባሉበት በሳህል ክልል ያለውን ግጭት ለማስወገድ እንደሚሆን አስታውቀዋል። ምክትል ፕሬዚደንቷ ይህን የተናገሩት በጋና ፕሬዚደንት ቤተ መንግስት ከፕሬዚደንት ናና አኩፎ አዶ ጋር ሆነው ነው። አክራሪዎቹ ጽንፈኞች የደቀኑትን ስጋትና አለመረጋጋት ለመመከት ዛሬ ለቤኒን፣ ለጋና፣ ለጊኒ፣ ለኮትዲቯር ና ቶጎ የመቶ ሚሊዮን ዶላር ድጋፍ እንደምንሰጥ ስገልጽ በደስታ ነው። ባለፈው ሳምንት ፕሬዚዳንት ጆ ባይደን ግጭትን መከላከልና መረጋጋትን የማስፈን ስትራቴጂ አካል የሆነውን የምዕራብ አፍሪካ የባህር ዳርቻ ስትራቴጂ ይፋ አድርገዋል። ዛሬ ይፋ የተደረገው ና አሁን ያስታወቅኩት የገንዘብ ድጋፍ ያንን የስትራቴጂ እቅድ ተግባራዊ የሚያደርግ በክልሉ ያለውን የደህንነት፣ የአስተዳደር ና ልማት ነክ ጉዳዮችን የሚመለከት ነው። ሀሪስ በዚህ ዓመት አፍሪካን ከጎበኙት ከፍተኛ የዩናይትድ ስቴትስ ባለሥልጣናት መካከል አምስተኛዋ ናቸው። ዩናይትድ ስቴትስ አፍሪካን የምትመለከተው ከቻይና ጋር ባላት የፉክክር ዓይን ብቻ ነው የሚለውን ትችት ውድቅ አድርገዋል። ብዙዎቹ ግዙፍ የመሰረተ ልማት ፕሮጀክቶች እና የቢሊዮን ዶላር ብድሮችን ለአፍሪካ አገሮች እየሰጠችው ካለችው ቻይና ጋር አፍሪካን በበላይነት ለመያዝ ና ለመቀራመት የሚደረግ ትግል አድርገው ይመለከቱታል። ሀሪስ ይህን ያስተባብላሉ። እኔና ፕሬዚዳንት ጆ ባይደን በዚህ ጉዳይ ላይ ተነጋግረናል። ይሁን እንጂ ንግግራችን ዩናይትድ ስቴትስ ከጋናና ከአፍሪካ ሀገራት ጋር ስላላት ዘላቂና የቀጥታ ግንኙነት የተነጋገርነውን ያህል ስለ ቻይና አልነበረም። እኛ በጣም ግልጽ እንደሆንን እነግራችኋለሁ። ስለ ራሴና ስለ ባይደን ሀሪስ አስተዳደር ሆኜ እነግራችኋለሁ። በዩናይትድ ስቴትስ እና በዚህ አህጉር እንዲሁም በአፍሪካ መሪዎች መካከል ያለው ግንኙነት በጣም አስፈላጊ ነው። ግንኙነቱ ታሪካዊ መሰረት አለው። ወደፊት ለመጓዝ ስንፈልግ ሳንጠቅስ የማናልፈው ሁሉም መንግስታት ማድረግ እንደሚኖርባቸው ያላሟላናቸውን ስኬቶች እና ያልተጠቀምንባቸውን እድሎች በመገንዘብ ወደፊት ለመጓዝ የሚያስችሉን አጋጣሚዎች አሁንም ገና አሉ። የጋናው ፕሬዚደንት አኩፎ አዶ በዚህ ንግግር ይስማማሉ። አሜሪካ ውስጥ ምናልባት ቻይና አፍሪካ ውስጥ ስለምታደርገው ነገር አብዝቶ የመጨነቅ አባዜ በብዛት ይኖር ይሆናል። እዚህ ግን እንዲህ ያለ ጭንቀት የለም። ቻይና ጋና በዓለም ላይ አብራቸው ከምትሰራቸው አገራት መካከል አንዷ ናት። የእርስውም አገር ከነዚያ መካከል አንዷ ናት። በእውነቱ ሁሉም አገሮች የጋና ወዳጆች ናቸው። ከሁሉም ጋር በተለያየ ደረጃ ና ቅርበት ግንኙነት አለን። ከአሜሪካ ጋር ያለን ግንኙነት ነፃነትን ከተቀዳጀንበት ጊዜ አንስቶ ዛሬ ድረስ የዘለቀ የአስርት ዓመታት ግንኙነት አለን። ሃሪስ የአክራን የስኬትቦርድ መናፈሻ፣ የስነ ጥበብ ትዕይንቶች ና የቅጂ ስቱዲዮን ጎብኝተዋል። አብረዋቸው ይጓዝ የነበረው ተዋናይ እድሪስ ኤልባ ለጋዜጠኞች እንዲህ ብለዋል። ይህ ትልቅ ነገር ይመስለኛል። የምክትል ፕሬዚዳንቷ ወደ ጋና መምጣት ወደ አፍሪካ በመምጣት አገናኝ መሆን ለተቀረው ዓለም ጥሩ የወዳጅነትና ኢንቨስትመንት ስፍራ መሆኑን የሚያሳይ ገጽታ ይፈጥራል። ሃሪስ ወደ ምስራቅ በማምራት ታንዛኒያን ከዚያም ወደ ደቡብ ወርደው ዛምቢያን ወደ መጎብኘት ከማምራታቸው በፊት በምዕራብ አፍሪካ ሌላ የአንድ የሙሉ ቀን ጉብኝት ለማድረግ ማቀዳቸው ተመልክተዋል። ወደ ተከታዩ ዘገባ ስናልፍ የአሜሪካ የሕግ መወሰኛ ምክር ቤት ወይም ሰኔት በኢራቅ ጦርነት ወቅት የወጣውንና የሀገሪቱ ፕሬዝዳንት ወታደራዊ ኃይል በሰፊው እንዲጠቀም ስልጣን የሚሰጠውን ህግ ለመሻር እንቅስቃሴ ጀምሯል። በሁሉም ፓርቲዎች ተወካዮች እየተደረገ ያለው ጥረት የመጣው በርካታ የምክር ቤቱ አባላት ኮንግረሱ ወታደራዊ ኃይልን ካላግባብ መጠቀምን ሊያስቆምና ስልጣኑንም ሊያሳይ ይገባል እያሉ ባሉበት ወቅት ነው። የአሜሪካ ድምጿ ካትሪን ጂፕሰን የላከችውን ዘገባ እንግዱ ወልዴ እንደሚከተለው ያቀርበዋል። በኮንግረስ ከወጡት ወሳኝ ህጎች አንዱ በጦርነት ወቅት ፕሬዝደንቱ የሀገሪቱን ሰራዊት እንዳሻው እንዲጠቀም የሚፈቅደው ህግ ነው። በእንዳ አውሮፓን አቆጣጠር 1991 ለተካሄደው የባህረ ሰላጤው ጦርነት እንዲሁም በ2003 ለነበረው የኢራቅ ጦርነት ፕሬዝደንቱ የአገሪቱን ሰራዊት እንዳሻው እንዲጠቀም የሚፈቅዱ ህጎች ወጥተዋል። አሁን ግን በህጉ ውስጥ ያሉ አንዳንድ ስልጣኖች ሊነሱ ይችላሉ። ሴናተር ቸክ ሹመር በሴኔቱ አብላጫ ድምፅ የያዘው የዲሞክራቲክ ፓርቲው መሪ ናቸው። አሜሪካውያን በመካከለኛው ምስራቅ ያለው ማለቂያ የሌለው ጦርነት ሰልችቷቸዋል። የኢራቅ ጦርነት የተጀመረበትን የመጀመሪያ ዓመታት የሚያስታውሱና ጎልማሳ እድሜ ላይ ያሉ አሜሪካውያን በርካታ ናቸው። ፕሬዚደንቶች ወታደራዊ ኃይልን እንዲጠቀሙ የሚፈቅድ ህግ ዝም ብለን ከተውነው፣ ለጥቆ የሚመጡት አስተዳደሮች ካለ አግባብ ይጠቀሙበታል። ህጉ ፕሬዚዳንቱ የኮንግረስ ፍቃድ ሳያሻው ወታደራዊ ዘመቻዎችን እንዲያደርግ የሚፈቅድ ነው። ቀን ያለፈበት ህግ ነው በሚል የምክር ቤቱ አባላት ለዓመታት ህጉን ለመሻር ሞክረዋል። ሴናተር ዲክ ደርቢን የዲሞክራቲክ ፓርቲ ተወካይ ናቸው። የጅምላ ጨራሽ መሳሪያ ኢራቅ ውስጥ አልተገኘም። የዚህ ህግ መሻር አሜሪካ በጦርነት የማታምን አገር ሆነች ማለት አይደለም። የህጉ መሻር አሜሪካ ህገ መንግስታዊ አገር መሆኗን ነው የሚያሳየው። አንዳንድ የሪፐብሊካን ፓርቲ ተወካዮች ግን የህጉ መሻር አገሪቱ ላይ አደጋ እያንዣበበ ባለበት ወቅት ፈጣን እርምጃ እንዳይወስዱ የፕሬዝደንቱን እጅ ያስራል ይላሉ። ሊንዚ ግራም ከሪፐብሊካን ፓርቲ አሜሪካኖች ኢራቅ ውስጥ እያገለገሉ ነው። ማንኛውንም ወታደራዊ ኃይል ተጠቅመን በኢራን በሚደገፉት ሻይቶች ከሚደርስባቸው ጥቃት መከላከል ግዴታችን ነው። ህገ መንግስቱ ፕሬዚደንቱ የጦር ኃይሉ ዋና አዛዥ ነው ስለሚል፣ ፕሬዚደንቶች ካለ ኮንግረስ ፈቃድ ወይም ኮንግረስ ሳያግዳቸው ወታደራዊ እርምጃ ሲወስዱ ቆይተዋል። ህጉን ለመሻር ያስፈለገበት ምክንያት ፕሬዚደንቱ ስልጣኑን ካለ አግባብ እንዳይጠቀምና በውጭ የሚገኙ የአሜሪካ ወታደሮች አደጋ በተደቀነባቸው ወቅት ፕሬዝደንቱ አፋጣኝ ምላሽ እንዲሰጡ ለማስቻል ነው ተብሏል። ሴናተር ባብ ሜነንዴዝ የዲሞክራቲክ ፓርቲ ተወካይና የሴኔቱ የውጭ ግንኙነት ኮሚቴ ሊቀመንበር የሚሉት አለ በቀጠናው በእኛም ሆነ በአጋሮቻችን ላይ ኢራን የደቀነችውን አደጋ እረዳለሁ። ስለ እነሱ ዓላማ እንደማናውቅ መሆን የለብንም። አስፈላጊ በሆነ ጊዜ መቼ እና እንዴት መልስ መስጠት እንዳለብን ፖለቲካዊ ቁርጠኝነት ሊኖረን ይገባል። የሕጉ መሻር ከኢራን አንጻር የአሜሪካንን ጥቅም ከማስጠበቅ አያግደንም። ከዚህ በፊት ሕጉን ለመሻር የተደረገው ተደጋጋሚ ሙከራ ከሽፏል። ሕግ አውጪዎች በዚህ ሳምንት በጉዳዩ ላይ ይከራከሩበታል። የድምፅ ሰጪዎችንም ትኩረት ለማግኘት ተስፋ ያደርጋሉ። በሴኔቱ ህጉን ለመሻር የሚያስፈልገውን ስልሳ ድምፅ እንደሚያገኝ ይጠበቃል። አፍጋኒስታንን በተመለከተ እንደ አውሮፓውያን አቆጣጠር 2001 የወጣውን ህግ በተመለከተ ግን ሴኔቱ እንዲቀጥል ወስኗል። እንቅስቃሴው የሁለቱንም ፓርቲዎች ድጋፍ ያገኘ ቢሆንም ነቃፊዎች ግን አሉ። ሪፐብሊካን ሴናተር ራን ፖል አንዱ ናቸው። ሁለቱም ፓርቲዎች እያሉ ያሉት እንደ አውሮፓ አቆጣጠር በመስከረም 11 2001 ለተፈጸመው ጥቃት የወጣው ህግ የጊዜም ሆነ የቦታ ወሰን የለውም። በኢራቅ ጦርነት ምክንያት የወጣውን ህግ መሻር ጦርነትን አያስቀርም፣ ህይወትንም አያድንም። ህጉን የመሻር ሂደት በሪፐብሊካኖች የበላይነት በተያዘው የተወካዮች ምክር ቤትም ተቀባይነት ማግኘት አለበት ከዓመታዊው የመከላከያ በጀት ጋር አብሮ ክርክር ይደረግበታል። ከአሜሪካ ድምጽ ራዲዮ የሚተላለፈውን የአማርኛ ቋንቋ አገልግሎት ነው እየተከታተላችሁት ያላችሁት። አሁን ደግሞ ዜና እረፍታለን። ለኢትዮጵያ የረቂቅ ሙዚቃ ዘርፍ ባደረጉት የላቀ አስተዋጽኦ የሚታወቁት እማሆይ ጽጌ ማርያም የገብሩ የቀብር ስነ ስርዓት በመጪው እሁድ በእስራኤል ሀገር ኢየሩሳሌም ከተማ እንደሚፈጸም ቤተሰቦቻቸው ለአሜሪካ ድምጽ ገልጸዋል። የፒያኖ መቤት በመባል የሚታወቁትና ከ 3 መቶ በላይ ረቂቅ ሙዚቃዎችን ለአድማጭ ያቀረቡት እማሆይ ጽጌ ማርያም ለአመታት የተጠቀሙበትን ታሪካዊ ፒያኖ ለያሬድ ሙዚቃ ትምህርት ቤት እንዲሰጥ መናዘዛቸውን በእስራኤል በስማቸው የተሰየሙ ፋውንዴሽን መስራች ሀና ከበደ ለአሜሪካ ድምጽ ተናግረዋል በዘጠና ዘጠኝ አመት እድሜያቸው ከዚህ አለም በሞት የተለዩት እማሆይ ጽጌ ማርያም ህልፈተ ህይወት በተመለከተ ሀብታሙ ስዩም ማምሻውን ጠይቋቸዋል እሁድ ቀን ነው ያረፉት። እንግዲህ መዋዬ ትንሽ ሎ ብራድ ፕሬሸር ነበራቸው። በዛን ሰዓት ሐኪም ቤት ነበሩ፣ ደህና ነበሩ። ነርሳቸው እንደገለጸችልን ደህና ነበሩ። ማታ አግኝታቸው ነበረ፣ ኢንሹር ጠጥተው ነበረ፣ ሙዝ በልተው ነበረ። እንግዲህ እሷ ጠዋት ልታያቸው አስራ አንድ ሰዓት ስትገባ ነው ጠብቂ ተብላ፣ ድንገተኛ ልባቸው ነው የቆመው። በቃ ካርዲያክ አሬስት ነው ያረፉበት። ጉዳይ እርስዎ በአሁኑ ሰዓት የሚገኙት እስራኤል ኢየሩሳሌም ነው። ስርዓተ ቀብራቸውን ለማስፈጸም ለአበርክቶታቸው በሚመጥን መንገድ ስርዓተ ቀብራቸውን ለማስፈጸም ምን አይነት ጥረቶች እየተደረጉ ነው? ሞሀይ ሞሎክሴ ናቸው በመጀመሪያ እና በተክህነቱ በሚያደርገው ለማንኛውም ሞሎክሴ በሚያደርገው ስርዓት ነው የሚደረገው። የእሳቸውም ፍትሃት ተደርጎ ከፍትሃት በኋላ ወደ ቀብር ይሄዳል። ከዛ በፊት ግን ቤተሰቡ ደግሞ ያዘጋጀላቸው መሞሪያል ሰርቪስ ይኖራል። እዛ ላይ የውጭ ሀገር ሰዎችም ብዙ መሃይን የሚያውቁ ወዳጆች ስላሉ እነሱም ይገኛሉ። ኢትዮጵያውያንም ይገኛሉ። እዛ ላይ አጭር ፕሮግራም ይሆናል ማለት ነው። ሙዚቃቸውን የሚጫወት ሰው ከአሜሪካን ሀገር ይመጣል። የእሳቸውን ሙዚቃ የሚያጠና ኮርኔል ዩኒቨርሲቲ የሚማር ቶማስ ፌንግ የሚባል እሱ ይመጣል። እሱ ይጫዋታል። ምክንያቱም ከመሃይ ጋር በጣም ቅርብ ግንኙነት ነበረው። ሙዚቃቸውን በአጠቃላይ የእሳቸውን ሙዚቃ ማህደራቸውን የሚያጠና ልጅ ነው እና ከእሳቸውን ጋር ግንኙነት ነበረው ያማክራቸው ነበረ። እንዴት ነው እያለ ይጠይቃቸው ነበረ እና መቶ ሊጫወትላቸው እና ብዙ ሊያነጋግራቸው ይጠብቁት ነበር። እንግዲህ እግዚአብሔር ፈቃዱ አልሆነም፣ ቀድመው አረፉ። ሶ ያ ነው ያለው። በቤተሰብ ዝግጅት በኩል ሌላው የበትክነቱ ያዘጋጀው ይሆናል። በቃ ይሄ ነው። በእርሳቸው ስም የተከፈተ ፋውንዴሽን አለ። እንግዲህ እርስዎን ጨምሮ ሌሎቹ የእሳቸውን ታሪክ ለማቆየት ያቋቋማችሁት አለ። የእሳቸውን ስራዎች፣ ታሪካቸውን ለቀጣይ ትውልድ በማስተላለፍ ረገድ ልትፈጽሟቸው ያስባችኋቸው እቅዶች አለ ለወደፊቱ? አዎ ዶኪመንተሪ ፊልም እየሰራን ነው። እንደውም አሁን በሀያ ሀያ አንድ የመጨረሻውን ቅርጽ ወስደናል ከእሳቸው ጋር ማለት ነው። ያ አለ ወደፊት ብዙ እቅድ አለ። እግዚአብሔር ፈቃዱ ይሁንና የህይወት ታሪካቸውን ራሳቸውም የጻፉት ብዙ ጽሁፍ አለ፣ ያም ይታተማል። ስለዚህ የእሳቸው ሌጋሲ እንዲቀጥል ብዙ ስራ አለ፣ ብዙ እቅድ አለ። በስተ መጨረሻ ወዳጆቻቸው፣ አድናቂዎቻቸው ከእሳቸው ሊማሩት ይገባል የሚሉት ቁም ነገር ካለ አንዱን ቢያካፍሉን እንዲሁም የመጨረሻ መልእክቱንም በዚሁ ቢያጋሩልን። የእሳቸውን ህይወት በምንመለከትበት ጊዜ ሁለት ጎዳና የሄዱ ሰው ናቸው። የመጀመሪያው ጎዳናቸው ያው ህይወታቸውን ለእግዚአብሔር የሰጡ በሃይማኖታቸው በጣም ጠንካራ የነበሩ በዛም ብዙ የታገሉ ሰው ናቸው። ብዙም ያገለገሉ ቤተ ክህነት ውስጥም ብዙ ያገለገሉ ሰው ናቸው። በሌላው ረገድ ደግሞ ሙዚቃ የተማሩ ሰው ስለሆኑ ያንን እግዚአብሔር የሰጣቸውን ስጦታ ደግሞ ስራ ላይ ለማዋል ብዙ የለፉ ከሶስት መቶ ሀምሳ በላይ ሙዚቃ የጻፉ ሰው ናቸው እና ያ ሙዚቃ እንግዲህ ስራ ላይ እየዋለ በሚያስገባው ገንዘብ ሰው እንዲረዳ ነው ማለትም ልጆች፣ ተማሪዎች ከበፊትም ጀምረው ቆሎ ተማሪ ለመርዳት የተነሱ ስለሆነ ተማሪዎች እንዲረዱ፣ አሁንም በሳቸው ስም የተቋቋመው ድርጅት ተፈሪ መኮንን ትምህርት ቤት የሙዚቃ ኢንስትሩመንት እንዲገዛ አድርጓል። አሁን በአሁኑ አመት ደግሞ ብዙ ልጆች ስኮላርሺፕ እንዲያገኙ አድርጓል። ይሄም የሚቀጥል እርዳታውና ይሄ ከድርጅቱ ጋር ያለው የተፈሪ መኮንን የሙዚቃ ትምህርት ቤት ድርጅት። ከዛ በተረፈ ፒያኖአቸውን ለያሬድ ትምህርት ቤት እንዲሰጥልኝ ብለዋል። ፒያኖ ከዚህ ወደ ያሬድ ኢትዮጵያ ለመላክ ከፒያኖ በላይ ገንዘቡ ስለሚሆን ገንዘቡ ፒያኖ እዚህ ተሽጦ ገንዘቡ ለያሬድ ትምህርት ቤት እንዲሰጥ እናደርጋለን። በስማቸው ፒያኖ ተገዝቶ ያሬድ ትምህርት ቤት እንዲቆይ እናደርጋለን። በጠየቁት መሰረት፣ እሳቸው ባዘዙን መሰረት እንዲህ እናደርጋለን ማለት ነው። እጅግ በጣም አመሰግናለሁ። መልካም ምሽት ይሎት። እሺ መልካም ምሽት፣ አመሰግናለሁ። ደህናል እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፈውን የማክሰኞ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ወደዛ ከማለፋችን በፊት ግን በምን ታገኙናላችሁ? አስተያየቶቻችሁንስ በምን ታጋሩናላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስታግራምና ዩቲዩብ ዩቲብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደር ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ተመልሰናል። የአሜሪካ ድምጽ ዝግጅቱን ይቀጥላል። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው ሳምንታዊው የትምህርት መሰናዶ ነው። የግል ከፍተኛ ትምህርት ተቋማት ዘንድ የሚስተዋለው የትምህርት ጥራት ችግር እስከሚስተካከል የፌዴራል የትምህርትና ስልጠና ባለስልጣን ለአዲስ ተቋማት ፈቃድ መስጠት ማቆሙን አስታውቋል። ባለስልጣን መስሪያ ቤቱ እያዘጋጀው የሚገኘው አዲስ የመመዘኛ መስፈርት እስኪጠናቀቅም አሁን በስራ ላይ ያሉት የግል ኮሌጆችና ዩኒቨርሲቲዎች እንደ አዲስ እንደሚመዘገቡ ባለስልጣኑ የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ማርታ አድማሱ ለአሜሪካ ድምጽ ገልጸዋል። በግል ትምህርት ተቋማት ዙሪያ የሚታዩ የጥራት መጓደሎችና በስራ ላይ የሚያስከትሉትን የብቃት ማነስ በተመለከተ የባለስልጣን መስሪያ ቤቱን ጠይቀናል፤ እንደሚከተለው ይቀርባል። በኢትዮጵያ የትምህርት ጥራትን የማረጋገጥ ኃላፊነት የተጣለበት የፌዴራል የትምህርትና ስልጠና ባለስልጣን በ2014 ዓ ም በግል ከፍተኛ የትምህርት ተቋማት ላይ ባካሄደው ድንገተኛ ማጣራትና ምዘና አብዛኞቹ ከፍተኛ የጥራት ችግር እንደሚስተዋልባቸውና ህገወጥ ተግባራትን የሚፈጽሙ ተቋማትም መገኘታቸውን አስታውቋል። በባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ የሆኑት ወይዘሮ ማርታ አድማሱ ለአሜሪካ ድምፅ እንደገለጹት አብዛኞቹ የግል ከፍተኛ ተቋማት ከቅርብ ዓመታት ወዲህ ዝቅተኛውን መስፈርት ብቻ በማሟላት የተከፈቱ መሆናቸውንና ከእነዚህ ውስጥ የተወሰኑት የተቀመጠላቸውን የህግ አግባብ ተከትለው እንደማይሰሩ ገልጸዋል። አንደኛው ለምሳሌ አሁን ተማሪዎች አርባ እስከ ስልሳ የሚደርሱ በመጀመሪያ ዲግሪ ፈቃድ ከተሰጠ በሺ የሚቆጠሩ ተማሪዎችን አስመርቀው የሚመጡ የግል ከፍተኛ ትምህርት ተቋማት አሉ። በህገ ወጥ መንገድ ማለት ነው። እነዚያን ተማሪዎች አሁን ይህ ተቋም አያውቃቸውም። ፈቃድ በሰጠው ከአርባ እስከ ስልሳ ለሚደርሱ ተማሪዎች ነው እውቅና ያለው ተቋሙ። ይህም ብቻ አይደለም። ለምሳሌ አሁን ሊሆን የኤክስ የሚባል ኮሌጅ በአንድ በተወሰነ ከተማ ላይ በአንድ የትምህርት አይነት ፈቃድ ካለው በሬጉላርም ሊሆን ይችላል፣ በኤክስቴንሽንም ሊሆን ይችላል፣ በክሮስ ቦርደርም በኦንላይንም ሊሆን ይችላል። ከዛ ፈቃድ ውጪ ምን ያደርጋሉ? አንዳንድ ህገወጥ ተቋማት ያችን ፈቃድ ሌሎች አካባቢዎች ሄደው በተለየ ካምፓስ ለካምፓስም ለራሱ አዲስ ፈቃድ ያስፈልገዋል። ለትምህርት አይነት አዲስ ፈቃድ ያስፈልጋል። በእያንዳንዱ ቦታ ላይ በየካምፓስ ላይ ግን እነሱ አንድ ቦታ ላይ በወሰዱት ፈቃድ ሌሎች ቦታዎች ላይ የማስፋፋት አይነት ነገር ይታያል። ከዚህም በተጨማሪ ተቋማቱ ከተፈቀደላቸው የተማሪዎች ቁጥር በላይ በብዙ ጥፍ እየተቀበሉ ከማስተማራቸው በተጨማሪ በአስራ ሁለተኛ ክፍል ብሔራዊ ፈተና ውጤት መሰረት ወደ ከፍተኛ ተቋማት ለመግባት እንዲያስችል በትምህርት ሚኒስቴር የተቀመጠውን የመቁረጫ ነጥብ የማያሟሉ ተማሪዎችንም እንደሚመዘግቡና በዚህም ምክንያት የሚሰጡት የትምህርት ማስረጃ የተሳሳተና ያልተሟላ እንደሚሆን ወይዘሪት ማርታ ያስረዳሉ። የመቁረጫ መጥቡን ያላሟላ ተማሪ ራሱ በድፍረት ውጤቱን ያላሟላ ተማሪ የመግቢያ መስፈርቱን ያላሟላ ተማሪ ይመዘግባሉ። እንደገና ደግሞ ዲግሪ መርሃ ግብር ለመማር ሲ ኦ ሲ የብቃት መመዘኛ ማሟላት ይኖርባቸዋል። የብቃት መመዘኛ ማረጋገጫ ፈተና እስከ ሌቭል ፎር ድረስ ያስፈልጋል። ተማሪዎችን ምን ያደርጓቸዋል? እየተማሪቹ ታሟላላቸው የሚሉ ይገባሉ። ከተማሪ ጋር ህገ ወጥ በሆነ መንገድ ማለት ነው። ተማሪዎቹ ያንን የብቃት መመዘኛ ሳያልፉ የዲግሪ ትምህርት ተምረው ተመርቀው ወደ እኛ ይመጣሉ የትምህርት ማስረጃቸው እንዲረጋግ። ይህም ህገወጡ ተግባር ነው። በአሁኑ ወቅት ኢትዮጵያ ውስጥ ፈቃድ ኖሯቸው የሚንቀሳቀሱ ሶስት መቶ ስልሳ የግል ከፍተኛ ተቋማት ሲኖሩ የትምህርትና ስልጠና ባለስልጣን በሁለት ሺ አስራ አራት አመተ ምህረት ባደረገው ክትትል ፈቃድ ባልተሰጠባቸው የትምህርት መስኮች የማስተማር ያለ ፈቃድ ተጨማሪ ካምፓሶችን የመክፈት ለመማር ማስተማር የሚፈለገውን መሰረታዊ ግብዓት ባለማሟላት ና ከተፈቀደው በላይ ተማሪዎች ተቀብሎ በማስተማር መመሪያዎች ጥሰዋል ወይም ህገወጥ ተግባራት ፈጽመዋል ባላቸው ከፍተኛ ተቋማት ላይ አስተዳደራዊ ና ህጋዊ እርምጃዎች መውሰዱን ገልጿል ባለስልጣን መስሪያ ቤቱ አሁን የሚጠቀምባቸው ደንቦች መመሪያዎችና አሰራሮችን በአዲስ መልክ ለማውጣት እየተዘጋ ጋጀ ሲሆን ይህ አዲስ ደንብ በፓርላማ ጸድቆ ስራ ላይ እስከሚውል ድረስ ከዚህ አመት ጀምሮ ለአዲስ የግል ከፍተኛ ትምህርት ተቋማት ፈቃድ መስጠት አቁሟል። የነበሩትን የመከለስ፣ አዳዲስን ደግሞ የማውጣት እና አጠቃላይ ይሄ ቁጥጥር ና የክትትል ስርዓቱን ማጠናከር ላይ ነው እና እነዚህ ነገሮች አሁን ከተዘጋጁ በኋላ ያው ቀርበው መጽደቅ ይኖርባቸዋል። በትምህርት ሚኒስቴርም በፓርላማ በየደረጃው ባሉት ትንትኖች እንዲጸድቁ ይደረጋል። መመሪያዎች፣ ደንቦች ከጸደቁ በኋላ ነው እንግዲህ እንደነገርኩሽ ድጋሚ ተቋማት የፈቃድ ጊዜ ውስጥ የነበራቸውን እንደ አዲስ ተመዝግበው የነሱ ያሉበትን ስታትስ ሁሉ ካየን በኋላ ነው እንደ አዲስ ፈቃድ መስጠት ነው የሚጀመረው። አሁን ባለው ነባራዊ ሁኔታ ፈቃዳቸው ያልታደሰ ፈቃድ ሳይኖራቸው የሚሰሩና ከተሰጣቸው ፈቃድ ውጭ የሚንቀሳቀሱ ተቋማት በርካታ መሆናቸውን ያመለከቱት ወይዘሪት ማርታ ለስራ ብቁ ያልሆኑ ተማሪዎችን በብዛት እያስመረቁ መሆኑ ለስራ አጥነትና ለሰው ኃይል ብቃት ማነስ ከፍተኛ አስተዋጽኦ እያደረገ መሆኑንና ይህም ሀገሪቱን እንደሚጎዳ አስምረውበታል። ተማሪ እንግዲህ ተማሪ ላለት ልክ ነው። ጥሩ ነገር እንትን የሚችለው ከራሱ ጥረት በተጨማሪ ማለት ነው እና በእነዚህ በእነዚህ ምክንያት ብቁ እና ተወዳዳሪ የሆነ ተማሪ ያው ያለመፍጠር ችግር ይታያል። አሁን ስራ አቅርነት ምክን ይታይ ነው። አሁን በጥናት የሚገለጽ ነገር አለ። የኮሚኒኬሽን ችግር ተማሪዎች ያው ራሳቸውን የመግለጽ ችግር ምናምን የምታዩት የቋንቋ ችግር አለ። በዛ ላይ ደግሞ ለስራ የሚኖራቸው ረታ የሆነ በዚ እውቀት ራሱ ስራ ለመወዳደር ራሱ ሁን ውስጥ ከገቡ በኋላ በሚጠበቅባቸው ደረጃ የአለመስራት ችግር አለ። ወይዘሪት ማርታ አክለው በዚህ አመት የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና የተፈተኑና ወደ ግል ከፍተኛ የትምህርት ተቋማት የሚገቡ ተማሪዎች ተቋማቱን ከመቀላቀላቸው በፊት ሊያደርጉት የሚገባውን ይመክራሉ። የሚማሩትን የትምህርት አይነት መርጠው የትኛው ካምፓስ በምን ፈቃድ በዚህ ካምፓስ በዚህ አይነት የትምህርት አይነት ፈቃድ አለው የለውም፣ የተማሪ ቁጥር በተገቢው ልክ ነው እየመዘገበ ያለው፣ የመቁረጫ ነጥብ ደግሞ በራሳቸው በኩል የሚጠበቅብኝን መስፈርት በመቁረጫ ነጥብ ከሆነ መቁረጫ ነጥቡን አሟልቻለሁ ወይ፣ በብቃት ማረጋገጫ ከሆነ ደግሞ እስከ ሌብል ፎር ያለውን የብቃት መመዘኛ አልቴ መረጃውን በእጅ ይሻለሁ የሚለውን ነገር አረጋግጠው እንዲገቡ ነው መልእክት ማስተላልፈው። ባለስልጣን መስሪያ ቤቱ እያዘጋጀው የሚገኘው አዲስ የመመዘኛ መስፈርት በፓርላማ ጸድቆ፣ አሁን ፈቃድ ኖሯቸው በስራ ላይ ያሉት ከፍተኛ የትምህርት ተቋማት እንደ አዲስ ሳይመዘገቡና የሚፈለገው ውጤት መምጣቱ ሳይረጋገጥ ለአዲስ የትምህርት ተቋማት ፈቃድ የመስጠት ስራ እንደማይጀመር ባለስልጣን መስሪያ ቤቱ አስታውቋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በተከታይ ዘገባ ደግሞ ወደ አማራ ክልል ነው የምናልፈው። በአማራ ክልል ሕክምና ያላገኙ ከአንድ መቶ ሺህ በላይ በአይን ማዝ ወይም የትራኮማ በሽታ ታማሚዎች መኖራቸውን የክልሉ ጤና ቢሮ አስታወቀ። በኢትዮጵያ ብዙ የበሽታው ታማሚ የሚገኘው በአማራ ክልል እንደሆነ የገለጹት በቢሮ የትራኮማ በሽታ ቴክኒካዊ አማካሪ አቶ ስንታየው አወቀ የጤና ቢሮ አማራ ክልል ከሚገኘው የካርተር ማዕከል ዓለም አቀፍ ግብረሰናይ ድርጅት ጋር በመሆን በሽታውን ለማጥፋት እየሰራ ይገኛል ብለዋል ተናግረዋል። ካለፉት 15 ዓመታት ወዲህ በክልሉ ትራኮማን ለማጥፋት እየሰራ ያለው የካርተር ማዕከል በበኩሉ በያዝነው ሳምንት አንስቶ የዘመቻ ስራ እንደጀመረ ገልጾ እስካሁን ከ750 በላይ ለሚሆኑ ዜጎች ሕክምና መስጠቱን አስታውቋል። አስቴር ምስጋናው ተጨማሪ አላት። እድሜያቸው በሰባዎቹ አጋማሽ እንደሆነ የሚናገሩት ወይዘሮ ፀሐይነሽ ወርቁ ከምዕራብ ጎንደር ዞን ቋራ ወረዳ ዛና ቀበሌ እንደመጡ ይናገራሉ። ወይዘሮ ፀሐይነሽ አይናቸውን ለረዥም ዓመታት ቢታመሙም ከጢስ የመጣ ህመም ነው ከማለት ውጭ ወደ ህክምና ተቋም ሄደው ለመታየት አልሞከሩም። ህመሙ ውሎ አድሮ አይናቸውን እስከ መጋረድ መድረሱን ይናገራሉ። አላይልኛለግን ወደ አመት አካባቢ ነው ከዛ በፊት እንዴት አድርጎ ያመወት ነበር ነበር? ከዛ በፊት እ ምናምን እንደገባ መቋርቋል። አሁን ግን አላየልኝም፣ ማለ ዳመና እየሆነ ሐኪም ቤት ሄደው ነበረ? ለ ሄደው አያውቁም፣ አለቁ አሁን ነው መምጣት ገና፣ ይሄ መጀመሪያው ነው። ለምን አልሄዱም? እንዲያው ዝም ብዬ ወይዘሮ ፀሐይነሽ ከቋራ ገለጎ ከሚገኘው የሕክምና ተቋም ለተሻለ ሕክምና ተጽፎላቸው ነው ወደ ባህር ዳር ፈለገ ህይወት ሪፈራል ሆስፒታል የመጡት። እዚህም ህመማቸው የአይን ማዝ ወይም ትራኮማ እንደሆነ ተረጋግጧል። ሕክምናም እየሰጠቻቸው ያገኘናት ሲስተር ላቀች አያቸው ናት። ሳቸው ትርኪያሲስ ወይም ወይም በአማርኛው የአይን ጸጉር መቀልበስ ይባላል። የቀኝ አይናቸው የላይኛው ሊድ ጸጉር ተቀልብሷል። እሱን አሁን ዛሬውኑ ያመጡ ዛሬውን ይሰራላቸዋል። የሚመጣው ብዙ ጊዜ በንጽህና ጉድለት ይመጣል። ከተራኮማ ነው እና ከባህር ዳር ዙሪያ ወረዳ ጢስ አባይ ሎሚ ቁልቋል ከሚባል አካባቢ እንደመጡ የሚናገሩት ወይዘሮ ካንቺ ወዲያ መኮንን አይናቸውን ለረዥም ጊዜ ቢያማቸውም የአይን ህመም ህክምና ያስፈልገውም በማለት ሳይታከሙ መቆየታቸውን ይናገራሉ። ሰሞኑን ወደ ባህር ዳር ፈለገ ህይወት ሪፈራል ሆስፒታል መጥተው የትራኮማ ህክምና እንዳገኙም ነግረውና እንባው ቀንዘል ቀንዘል ቀንዘል ሲል አለ ኋላ ሞ ይሻለኝ ሊያሲል ሲል አሁን አጣቃኝ። በአንድ ሰሞን ስንት አመት ይሆነውታል? እንደዚህ አይነት ስሜት የሚሰማት አንድ ሁለት ሶስት አመት ይሆነዋል። ሐኪም ቤት ይለው ነበር አልሄድኩም። ለምን አልሄድኩም? እኔም ጤናም የለኝ እኔም አሁን አሁን ይሻለኛል እያልኩኝ አልሄድኩም። ሐኪም በትጀማለውቃ ልክ እንደ ወይዘሮ ፀሐይ ነሽና ወይዘሮ ካንቺ ወዲያ ሁሉ በአማራ ክልል በአይንማዝ ወይም በትራኮማ በሽታ ተጠቅተው ሕክምና ያላገኙ ሰዎች ቁጥር ከመቶ ሺህ በላይ መሆናቸውን የሚናገሩት በአማራ ክልል ጤና ቢሮ የትራኮማ ቴክኒክ አማካሪ አቶ ስንታየው አወቀ ናቸው። በኢትዮጵያ በሁሉም ክልሎች የትራኮማ በሽታ ታማሚዎች ቢኖሩም የአማራ ክልል ግን ሰፊውን ድርሻ ይይዛል ብለዋል። አቶ ስንታየው አንጻር ወይም የትራኮማ የችግር ስፋት አንጻር አማራ ክልል ከፍተኛውን ድርሻ ይወስዳል። ክሊር ይታወቃል። ሰራ ነው 19 ዘንድሮ አገልግሎት የሚፈልጉ አሉንና ክልሉ ኢኒሽቲቭ የያዘባቸው የትራኮማ በሽታ ከንጽህና ጉድለትና ከንክኪ እንደሚመጣ የሚናገሩት በፈለገ ህይወት ሪፈራል ሆስፒታል የአይን ሐኪም የሆኑት አቶ ተስፋ ለምጋሻው በወቅቱ ሕክምና ካላገኘ ለአይነ ስውርነት የሚዳርግ በሽታ ነው ብለዋል። ትራኮማ ማለት ያው የአይን ማዝ በሽታ የሚባለው ነው። ይህ የአይን ማዝ በሽታ የሚከሰተው በአብዛኛው ተጠጋግቶ በሚኖርበት አካባቢና የአካባቢ ንጽህና በጎደለው አካባቢ በሚኖርበት ሁኔታ ላይ፣ በተለይ በተለይ ደግሞ የፊት ንጽህና ሲጓደል የሚከሰት በሽታ ነው እና ይህን ትራኮማ የሚባለውን በሽታ ለማጥፋት በመጀመሪያ ገና በመድኃኒት መታከም የሚችልበት ደረጃ ላይ ያለውን ማከም ከተቻለ ወደ ሌላው ደረጃ ይተላለፍ ማለት ነው። ወደ አምስት ደረጃዎች አሉት። ሁለቱ የመጀመሪያዎቹ በመድኃኒት ይታከማሉ። ከዛ ካለፈ ደግሞ ይህ የአይን ቆብ መቀልበስ የሚባል አለ። እሱም ደግሞ በቀዶ ጥገና ነው የሚስተካከለው። በተለይ እንደ አማራ ክልል በአብዛኛዎቹ ዞኖች ላይ ተስፋፍቶ ያለ ነው እና ይህን ለማጥፋት ደግሞ እንደ ክልልም በተለይ ደግሞ የካርተር ሴንተር የሚባለው አሁን በዘመቻ ላይ ናቸው። ይህንን ልዩነት ለማድረግ ወይም ለማጥፋት ማለት ነው። ዋና ዋና መከላከያ መንገዶች እንላቸው፣ የአካባቢ ንጽህናን መጠበቅ ይሄ ኤንቫይሮመንታል ሃይጅን የምንለው የፊት ንጽህናን መጠበቅ መታጠብ የሚባለው ማለት ነው። ከዛ ካለፈ ደግሞ መድኃኒት መጠቀም ለዚህ ለመጀመሪያዎች ሁለት ደረጃዎች መታከም ማለት ነው። ከዛ ካለፈ ደግሞ የአይን ቆብ መቀልበሱ ካለ ደግሞ እሱን ደግሞ በቀዶ ጥገና መሰራት ይቻላል ማለት ነው። ከዛ ካለፈ ወደ መጨረሻው ደረጃ የአይን ብሌን ጠባሳ አይፈጥርና አይነ ስጉርነትን ያመጣል። የዚህ ህክምናው ትንሽ ው ቀዶ ጥገና አለው። ይሄ የአይን ደም የአይን ባንክ ልገሳ የሚባል ብዙ ጊዜ ውጤታማ ስላልሆነ ከዚህ ካለፈ በጣም አደገኛ ነው። ስለዚህ ከዚህ ደረጃ ሳይደርስ ወዲያውም እንደተቀለበሰ ፀጉር በቀለብን ሲሉ ያን መሰራት የተሻለ ነው። በአብዛኛው በየጤና ጣቢያዎች በተለይ ከካርተር ሴንተር ጋር ተያይዞ የሚያሰለጥናቸው ባለሙያዎች ስላሉ በአብዛኛው ጤና ጣዎች ስላሉ ወደዛ እየሄዱ መታከብ ይቻላል። የካርተር ማዕከል የተሰኘው ዓለም አቀፍ ግብረ የሰናይ ድርጅት ላለፉት 15 ዓመታት በአማራ ክልል በሁሉም አካባቢዎች በመንቀሳቀስ የትራኮማ በሽታን ለማጥፋት የሚሰራ ድርጅት ነው የሚሉት የማዕከሉ ፕሮጀክት ኃላፊ አቶ ፈጠነ ምህረቱ ካለፈው ሳምንት ጀምሮ በዘመቻ ህክምና መሰጠት እንደተጀመረ አስታወቀ ይህ በሽታውን ስርጭት ለመከላከል የመድኃኒት እደላ ነው። ይህ በአመት አንድ ጊዜ የሚካሄድ የመድኃኒት እደላ አለ። ኦልሞስት ሁሉም ማህበረሰብ ክፍል ያካተተ የመድኃኒት እደላ ይሰጣል ከዛ ውጭ የአይናቸው ፀጉር ወደ ውስጥ የተቀለበሱ ሰዎችን ወይም ለአይነ ስውርነት የቀረቡ ሰዎችን የቀዶ ህክምና መስጠት ነው። በአጠቃላይ እስካሁን ድረስ ወደ 757 ሺህ በላይ የሚሆኑ የችግሩ ተጠቂዎችን አገልግሎት መስጠት ተችሏል። አሁንም ይህም ሆኖ ቀሪ ክምችት ይታያል። አሁን በአሁኑ ሰዓት ከ109 ሺህ ያላነሰ ቀሪ ክምችት ያሳያል። ይሄ የጥናት ውጤት ነው። ቁጥሩ ሊጨምርም ሊቀንስም ይችላል። ስለዚህ ባለፈው ሁለት ሳምንት ላይ ላውንች ያደረግነው ከጤና ቢሮ ጋር ሆነን እነዚህ ቀሪ ክምችት ሰዎች አይነ ስውር ከመሆናቸው በፊት አገልግሎት እንስጣቸው ተደራሽ ሆኑ የሚል ንቅናቄ ተፈጥሯል። በዛ መሰረት እንግዲህ ያው ችግሩ ያለባቸውን ሰዎች ቤት ለቤት እየተለዩ አገልግሎት የሚሰጥ ይሆናል ማለት ነው። የካርተር ማዕከል በአማራ ክልል ባለፉት 15 ዓመታት ከ750 በላይ ለሆኑ የአይን ማስ በሽታ ታማሚዎች ሕክምና መስጠቱን የፕሮጀክቱ ኃላፊ አክለው ገልጸዋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ በዚሁ ለምሽቱ የያዝናቸውን ዝግጅቶች እናጠናቀቃለን። አብሮን ከቆየው ኤልያስ አስማረ፣ የፕሮግራሙ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሻወት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ ያሏችሁን አስተያየቶች ወይም ደግሞ ጥቆማዎች ለመስጠት በፌስቡክ አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ መጠቀም ትችላላችሁ። የስልክ መስመራችን 2022 0551315505 ነው። በዋትሳፕ ድምፃችሁን ቀርጻችሁ አስቀምጡልን። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም፣ ደህና ደሩ።